रो अलचार

काल चारा तो कच गारवा डालो आप पर काल तार आरे तो कजिगारवा ከሞት በስተቀር የሚል ተሾመን፣ በድጋሚ ማመሰግድ ተሽ ጎበት ነው። ግርም አድርጎ ነው የሚጫወተው አሉላ። እዚህ ግድም አንድ አጠር ያለች ማስታወሻ ማድረግ አለብን። የሰሜን አሜሪካ ኢትዮጵያውያን ስፖርትና የባህል ፌዴሬሽንን በተመለከተ ዛሬ አቶ ጌታቸው ይቀርባል የሚል እምነት ነበረን። ልክ ነው። ብዙም ሞክረናል። ለአድማጮችም ማስተዋወቅን ነበረ። አቶ ጌታቸው ግን አልተገኙም። አዎ። ይሄ መጥፋት መልካም አይደለም እንላለን። ነገር ግን ጠቅላላ ስለ ኤስኤፍኤንኤ አንድ ሁለት ነገር መናገር ሁለት ቀን ስብሰባቸው ላይ ሰኞ ብቻ ነው ያልቻልኩት፣ ስራ ስለገባ ስለ ህጉ የተወዩት እሱ በጣም ጥሩ ነጥብ ነበር። ዛሬ ቢኖር ጌታቸው ህጉን እንዴት አደረጋችሁ ለማለት ብንፈልገን ነበረ። አልቻለም ነው እንግዲህ፣ አልፈለገም አንለም፣ አልቻለም። ከሱስ እስክንሰማ ድረስ አልቻለም የሚለውን መውሰድ ይገባል። እዚህ ሀገር ስለማይኖር ለስራ ስለሚወጣም ሊሆን ይችላል ይሄ ሁለቱን ቀን ስብሰባ ሳይ ተበጣብጠው ይለያያሉ ብዬ ነበር በእውነት ጌታቸው ራሱ እንዳለው የዲሞክራሲ ማሳያ ይሄ ፌዴሬሽን ነው ብል በኢትዮጵያን ስብስብ ውስጥ ለማለት ነው ብል ምንም ስህተት አይሆንም ምክንያቱም የጦዘ ጭቅጭቅ ላይ የደረሰ ጭቅጭቅ ጌታቸው ትልቅ ችሎታው ይሰማል ቢሰድቡትም ምንም ቢሉት ይሰማል ረጋ ብሎ የማብረር ችሎታውን አድርቄአለሁ በመሀል ብዙ ነገር አለ የታየ ነገር ፖሊስ እስከሚገባ የመሳሰለ ግን መጨረሻ ላይ ሁሉም ጌታቸው ሪዛይን ካላረገ ስራውን ካልተወ ይሄ ፌዴሬሽን ይፈርሳል ሲሉ የነበሩ ሰዎች በሙሉ በብዙሀኑ ድምፅ ተስማምተው የእሱን ሊቀመንበርነት በብዙ ድምፅ ማጽደቅ ይሄ አንዱ የዲሞክራሲ ገጽታ ነው። ሌላው ባለፈው ከምርጫው ማግስት ሰኞ በስፖርት ፕሮግራም ላይ ሳቀርበው፣ ጠይቄው በሰዓት እጥረት ያልተመለሰ ጥያቄ አለ። ቴፓንችን ላይ እሱና ሰማ ምንድን ነው ጥያቄው? ጌታቸው ከሚተችባቸው ነገሮች ብቻህን ተወስናለህ አንዳንዴ ለስራ አስፈጻሚም ሳታማክር እንኳን ቦርዱንና ስራ አስፈጻሚም ሳታማክር ለብቻ የምታደርገው ነገር አለ። ይሄ አምባገነንነት ነው እያሉ የሚጠይቁት ጥያቄ ነበር። እና በተለይ አንዱን የቀድሞውን ፕሬዚዳንት ዳዊት አጎናፍርና አንስተው ለምሳሌ እሱ ትንሽ ነገር እንኳን ሲፈጠር ወዲያው ሰብሰብ አድርጎ ነው የሚወስነው፣ ብቻውን ወስኖ አቅም እንደ ምሳሌ ቀርቧል እና እንግዲህ በብዙዎች የቦርድ አባላትና ተጫዋቾች የሚተችበት አንዱ ይሄ ነበርና ወደፊት ሲቀርብ ደግሞ እናናግረዋለን። ለአቶ ጌታቸው ተስፋዬ ጥሪያችንን በድጋሚ እናቀርባለን። ጥሪያችንን ሰምተው ለቃለ ምልሱ እንደሚገኙ ተስፋ እናደርጋለን። አዎ፣ አሉላ በነገራችን ላይ አንድ ተባባሪያችንን እናመስግን የተሾመ አሰግድን የቆዩ ስራዎች ዳጎስ ካለው የሙዚቃ ክምችቱ አፈላልጎ የሰጠን የዘወትር ተባባሪያችን የቀድሞ የዋሽንግተን ዲሲ ኢትዮ ሳውንድ ሙዚቃ ቤት ባለቤት አብርሃም ብዝነህ አብዝቶ ሊመሰገን ይገባል። በምታውቀው የሁሌ ተባባሪያችን ነው። ከሌላ አንድ የኪነ ጥበብ ባለሙያ ጋር አዎ ታማኝ እንደው አንዳንዱ የአብርሃም ጋር የሌለውንም እሱ ጋር አገኛለሁ። የአብርሃም መጽሐፍ በወጣበት ጊዜ በቃለ ምልልሱም አንስተናል። አዎ ስራዬ ብለው መሰብሰቡ የሚያስመሰግነው ነው። የፕሮግራማችን ተከታታዮችም ደግሞ እንዲሁ ስላዳመጣችሁን እናመሰግ እናመሰግናለን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝ ለምሽቱ ያለውን ታዲያ በዚሁ ልንቋጭ ነው። አሁን የቀረን አሁን የመሰናበቻ ዜማ ነው። ከጃኖ ባንዱ ዲበኩሉ ጋር ነው ምንተዋችሁ Estoy hasta I know Și-am o muncă zile păsă făgă te să hai Nu-mi ta Să mai în thank okay. you የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ አራት ሰዓት በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ነገሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናቢያችን ቴላይን ቤክ ጋር የራዲዮ መጽሄት አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደ በቀጣይ ፕሮግራማችን እንመለሳለን። የአሁኑም ግን በዚህ ተሰናበትን። سلام تهتنوا